ሰባት ለኪ ማርያም ብልቆ ኩሉ ስርቲየ ሰባት ለኪ ማርያም ብልቆ ኩሉ አጽምቲየ ሰባት ለኪ ማርያም ብልቆ ኩሉ ዘተሪየ ሰባት ለኪ